ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላልፍላችሁ ፕሮግራም ነው። አስተናጋጅ ሰለሞን ክፍሌ ሆናለሁ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን ዋና ዋና ያለም ዜና ከቆንጅ ይታየ እንስማ። ጤና ይስጥልኝ እንደምናመሻችሁ። የጊኒ ቢሳው ፕሬዚደንት ሆዜ ማሪዮ ቫስ ከጠቅላይ ሚኒስትሩ ዶሚንጎ ሲሚዮስ ፔሬሬ ጋር በተፈጠረ ጸብ የተነሳ ካቢኔውን እንዳለ እንዳባረሩት ተሰማ። የጊኒ ቢሳው መንግስት ራዲዮና ቴሌቪዥን ትናንት ረቡዕ ማታ ባሰራጩት ዜና ነው ። ፕሬዚደንቱ የወሰዱትን እርምጃ ይፋ ያደረጉት። ፕሬዚደንቱ ባሰሙት ንግግር የካቢኔ አባላቱን መቀያየር ወይም መበወዙ ብቻ በቂ ስለማይሆን እርምጃውን ወስጃለሁ ማለታቸው ተጠቅሷል። የፕሬዝደንቱና የጠቅላይ ሚኒስትሩ ፔሬራ ግንኙነት የሻከረው በሀገሪቱ እንደ ኤሮፓውያን አቆጣጠር በ2012 ዓ ም ከተካሄደው መፈንቅለ መንግስት በኋላ ባለፈው ሰኔ ወር ሲቪል አስተዳደር ከተመለሰ ወዲህ መሆኑ ተነግሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የድርጅቱን የማዕከላዊ አፍሪካ ሪፑብሊክ የሰላም አስከባሪ ተልእኮ የሚኑስካ ኃላፊውን አባረሯቸው። ዋና ጸሐፊው ይህን ያደረጉት በሀገሪቱ ዋና ከተማ ባንጊ የሚገኙት የሰላም አስከባሪ ተልእኮ አባላት ወሲባዊ ጥቃት ይፈጽማሉ፣ ከመጠን ያለፈ ኃይልም እየተጠቀሙ ነው የሚሉ በርካታ ክሶች መሰማታቸውን ተከትሎ ነው። የሰላም አስከባሪው ተልእኮ አዛዥ ሴኔጋላዊው ጄኔራል ባባ ካርጋዬ ያቀረቡትን የስራ መልቀቂያ ተቀብያለሁ ብለዋል ዋና ጸሐፊው። ዋና ጸሐፊው ጀነራሉን ከስራ እንዲለቁ የጠየቋቸው አምነስቲ ኢንተርናሽናል የሚኑስካ ወታደሮች አንዲት የአስራ ሁለት አመት ታዳጊ ልጅ በኃይል ደፍረዋል፣ ባንጊ ውስጥም አንድ ልጅና አባቱን ገለዋቸዋል ብሎ ዘገባ ካወጣ በኋላ ነው። ድንበር አልባ ሐኪሞች የተሰኘው ግብረሰናይ ድርጅትም ባለፈው አመት በሰላም አስከባሪ ወታደሮች ተደፍረው የተጎዱ በርካታ ልጆችን አክመናል ሲል አስታውቋል። በቻይና ሰሜን ምስራቃዊ የወደብ ከተማ ቲያንጂን ውስጥ በደረሰ የአደገኛ ኬሚካል መጋዘን ላይ በደረሰ ከባድ ፍንዳታ ቢያንስ 44 ሰዎች ሲሞቱ በመቶዎች የተቆጠሩ እንደቆሰሉ ተዘግቧል። ከአካባቢው በወጡ ፎቶዎችና ቪዲዮዎች ግዙፍ የእሳት ቃጠሎና ጢስ እየታየ ሲሆን በፍንዳታው ከስፍራው በብዙ ኪሎሜትሮች ርቀት ያሉ ቦታዎችን በማነቃነቁ ነዋሪዎች እንደተደናገጡ ታውቋል። በየአደጋው ስፍራ የአደጋው ስፍራ መንደዱን ቀጥሏል። በአካባቢው ያሉ ሕንፃዎችና መኪናዎችም ጋይተው ይታያሉ። የመንግስቱ የዜና አውታር ሺንዋ እንደዘገበው ብዙ መቶ የእሳት አደጋ ሰራተኞች እሳቱን ለማጥፋት መሞከራቸው አልቀረም። ሆኖም ባለው ውስብስብ ሁኔታ ምክንያት አልተሳካላቸውም ብሏል። በቃጠሎ ስፍራ የቀረ አደገኛ ኬሚካል አለመኖሩ እስከሚረጋገጥ የእሳት አደጋው ሰራተኞች ጥረታቸውን እንዲያቆሙም ሐሳብ ያቀረቡ እንደነበሩ ታውቋል። ፍንዳታው በምን የተነሳ እንደተከሰተ ለጊዜው አልታወቀም። የኬሚካል መጋዘኑ ሩዊ ሀይ ኢንተርናሽናል ሎጂስቲክስ የሚባል ኩባንያ ንብረት ነው ተብሏል። የኩባንያው ዋና ዋና ስራ አስኪያጆች በቁጥጥር ስር መዋላቸውን የክፍለ ሀገሩ ባለስልጣናት ተናግረዋል። በመጨረሻም ቻይና የገንዘቧን የዩዋንን ዋጋ ለሶስተኛ አከታታይ ቀን ዝቅ አድርጋለች። ከዚህ ወዲያ እንደማትቀንሰው ፍንጭ በመስጠቷ ግን ተደናግጠው የነበሩት የዓለም ገበያዎች ዛሬ ተረጋግተው ውለዋል። ዛሬ የቻይና ማዕከላዊ ባንክ የገንዘቡን ዕለታዊ ዋጋ ከትናንቱ በአንድ ነጥብ ገደማ ዝቅ አድርጎታል። የአንድ ዶላር ምንዛሬው ስድስት ነጥብ አራት ዜሮ ዩዋን ሆኖ ነው የዋለው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታ የ ለ ዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ5 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የደቡብ ሱዳን ፕሬዚደንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የሰላም ስምምነቱን ለማጠናቀቅ ነገ አዲስ አበባ እንደሚገቡ የኢጋድ ዋና አደራዳሪ አቶ ስዩም መስፍን አስታውቀዋል። ሁለቱ መሪዎች እንደሚገናኙ የተሰማው ግን ተደራዳሪዎቹ ወገኖች ወደ ስምምነት ስለመቃረባቸው ምንም ፍንጭ ባልታየበት ሁኔታ ነው። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ልክ የዛሬ ሳምንት ሌላ ዙር ድርድር የጀመሩት የደቡብ ሱዳን ተፋላሚ ወገኖች አሁንም መነጋገራቸውን ቀጥለዋል። ድርድሩ እየተካሄደ ያለውም ኢጋድ ፕላስ የተሰኘው አደራዳሪ ቡድን ባዘጋጀው ረቂቅ የማቻቻል የስምምነት ሰነድ ላይ ነው። ከስምምነት ስለመቃረባቸው ግን የተረጋገጠ ነገር የለም። የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ እንዲያውም አሁንም ልዩነታችን ሰፊ ነው ሲሉ ወደፊት አለመራመዳቸውን ለቪኦኤ አስረድተዋል። ትናንት በሀገር ውስጥ የመገናኛ ብዙኃን የተጠቀሱት ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍን ግን በተያዘው ቀነ ገደብ ማለትም የፊታችን ሰኞ ነሐሴ አስር ከስምምነት እንደሚደረስ ተናግረዋል። በዚህ ሰነድ ላይ ድርድር ከጀመሩ እንግዲህ ሰንብተዋል። በሚቀጥሉት አራት አምስት ቀናት ይቋጩታል ተብሎ ይጠበቃል። ፕሬዚደንት ሳልቫኪር ና ዶክተር ሪያክ ማቻር አዲስ አበባ ገብተው ከቡድኖቻቸው ጋር ተቀላቅለው ይህንን ለመቋጨት ይሞክራሉ። አቶ ስዩም ይህንን የተናገሩት የኢትዮጵያ የኬንያ ና የኡጋንዳ መሪዎች ተወካዮች በዚሁ የደቡብ ሱዳን ጉዳይ ላይ በኢንቴቤ ካደረጉት ስብሰባ በኋላ ነው። ስምምነቱ ይፈረማል ተብሎ በሚጠበቅበት የፊታችን ሰኞም የኢጋድ የመሪዎች ጉባኤ እንደሚካሄድ ዋነኛው አደራዳሪ ጠቁመዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና ተቀናቃኛቸው ዶክተር ሪያክ ማቻር ድርድሩን ለማጠቃለል በሚል ወደ አዲስ አበባ ሲመጡ የመጀመሪያቸው አይደለም። ለመጨረሻ ጊዜ የመጡበትና ባለፈው የካቲት የተካሄደው ድርድር ያለ ውጤት ነበር የተበተነው። በዚህኛው ዙር ግን የተለየ ሁኔታ እንደሚኖር በርካቶች ተስፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኢትዮጵያ በርካታ አካባቢዎች የዝናብ ስርጭቱ በእጅጉ ዘግይቶ በመጀመሩ በከብት እርባታ የሚተዳደሩ የአፋርና ኢሳ አካባቢዎች መጎዳታቸውን የማኅበረሰቦቹ ተወካዮች በማሳወቅ ላይ ናቸው። በድርቁ የተነሳ በአንዳንድ አካባቢዎች የሰዎች ሕይወት መጥፋቱን፣ በርካታ እንስሳት መሞታቸውን የአሜሪካ ድምፅ ራዲዮ ከአፋርና ኢሳ ማኅበረሰቦች መሪዎች ካገኘው መረጃ ለመረዳት ተችሏል። የፌዴራልና የክልል ባለሥልጣናት በአንዳንድ አካባቢዎች የአስቸኳይ ጊዜ እርዳታና የከብት መኖ ማቅረብ መጀመራቸውን ለመረዳት ችለናል። ስርጭቱ ግን አሁንም በስፋት በድርቁ የተጠቁ አካባቢዎችን ያዳረሰ አይደለም። በትላንትናው ዕለት ከአፋር ብሔር መሪዎች ጋር የተወያየው ሄኖክ ሰማግዜር ዛሬ ምሽት ከኢሳ ብሔር ባህላዊ መሪ ኡጋሳዊ ምክር ቤት አቶ አሶዌ አርጎቤን አነጋግሯል። አካባቢ ሳ አካባቢ ለምሳሌ ከደሞል ጀምሮ እስከ መደና ድረስ መሀል ያሉት ያው እስከ ስድስት ስድስት መቶ ኪሎ ሜትር ነው ርቀቱ፣ ማን ነው ርዝመቱ፣ ስፋቱ ድሞ እስከ አምስት መቶ በላይ ነው። እዛ አካባቢ ነው የሰዎች ያሉት። እንደሚታውቀው ወይም እንደሰማ ያው እስከ አምስት ወር ድረስ ዝናብ ዘግይቷል። ከብቶቹ አልቀዋል። ከብቶች ከብት የሚባል ነገር የለም። አምስት ወር ስለቆየ ስናቡ ነገ ይዘንባል፣ በመጪው ወር ይዘንባል፣ ቀጣዩ ወር ይዘንባል እየተባለ ነበር። ተስፋ እያደረጉት ምንም እንትን ሳይዘንብ ቀርተዋል። እስከዛ ድረስ ከብቶቹ አልቋል። ከብቶች ካለቁ በኋላ ራሳቸውን የሚያጠፉ ሰዎች አሉ። በድርቅ የሞቱ ሰዎች አሉ። ለምሳሌ በእንዱፎ አካባቢ እንትን ከሰላሳ ሰው እስከ ስልሳ ሰው በላይ ሞቱ ይባላል። እርግጠኛ ያለውም ግን ከዛ ያቸው መገሎች ነው። እዚህ ለምሳሌ ጌዶ ኦጋስ የሚባለው አካባቢ አንድ ወጣት የመጨረሻ ከብቶቹን ካለቁ በኋላ ሕፃኖቹን ሲጮሁበት ራሱን በገዛ እጁ በገዛ እጁ ራሱን አጥፍተዋል። ሌሎች ዘጠኝ ሰዎች ራሳቸውን ሊያጠፉ ሲሉ እዛ የአፍደም እንትን እድሜ ስጣቸውና የአፍደም አስተዳደሮች መሳሪያቸውን ቀምተው አድኖ አዳኑት። ለምሳሌ ትላንትና ከፈደራል መንግስት እስከ ዑንድፎ ድረስ የእርሻ ሚኒስትር ሄደው እያለቀሰን የተመለሰው እያለቀሰን የተመልሰው ሁኔታዎቹ እና ሰዎቹን ታሳይ። በጣም እያለቀሰን የተመልሰው በዚህ በሌላም እንትን ክልል አምስት ራሱ ሰው ሊኮ ዳ ጣት የሚባለው አካባቢ ሲደርሱ እያለቀሱ ነው እነሱም እየተመለሱ ስለዚህ ሪፖርቱ ወደ ክልል አምስት አስተላልፏል ይባላል። እና ሁኔታዎቹ በጣም በጣም በጣም በጣም አዘግኝ ናቸው። በድርቅ ምክንያት ነው ይሄ ሁሉ የመጣው በሰላም እጦት ምክንያት ነው የመጣው እንግዲህ በአካባቢው የሚኖሩ የኢሳና የአፋር ብሔር አባላት በአጠቃላይ ምን አይነት እርዳታ የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ከሆነ ለምግብ እጥረት የተጋለጡ እንደዚሁም የህክምና አገልግሎት የምግብ እርዳታ የመሳሰሉት እየቀረቡላቸው ነው ከየት ነው እየቀረቡ ያሉት ምንም እስከዛ ድረስ፣ አሁን ለምሳሌ እንደምታውቀው ገረመይቱ እንዱፎ አቤቱ ዩኒቨርስ አካባቢዎች ወደ አፈር የተከለሉት እና እሱም ያው የሰዎች ናት ያሉት እዚያ ምንም እስካሁን ድረስ አፈሮች እያደረጉላቸው ነገር የለም። ይህ ማን ነው ከፌደራል መንግስት የሚያገኙት አንዳንድ ነገሮች አሉ። ከፌደራል መንግስት ይህን ሁኔታ ካወቀ በኋላ እየጣላቸው ይንትን ወደዛ ምን አይነት እርዳታዎች ነው የፌዴራል መንግስቱ እየሰጠ ያለው? የኢሳ ብሔር አባላትም የሚኖሩበት በሽኔሌ ዞን በሶማሌ ክልል ውስጥ ስላለ የሶማሌ ክልል አስተዳደር፣ የፌዴራል መንግስቱ የሚያደርጉት እርዳታስ ምን ይመስላል? አሁን ለምሳሌ ክልል አምስት ወደ ሰው ልኮ ነበረ። እዛ አካባቢ ድርቅ ያለበት አካባቢ እዛው ሶረው መጥተው ከዛ በላት ሪፖርቱን እንዲያቀርቡ ና እንትን እየላኩ ሰዎች አሉ። አምጥተዋል፣ አይተዋል። መጥፎነትን ከፍተኛ ድርቅ እንዳለ አይተዋል። ወደ ክልል አምስት ነ ሪፖርቱን እያቀርቡት አሁን። በጣም እዚህ ላይ በግነ መንግድ በጣም ትን ማመስገን እንትን የሚፈልገው ምድ ነው። እዚህ የሽኔሌ ዞን ተወላጆች ነጋዴዎች አሉ ነጋዴዎች ራሳቸው በገዛ እጃቸውን ሁኔታውን ካወቁ በኋላ ብር እየሰበሰቡ እራችንም ምናምን ምናምን እየገዙ ወደዛ እያቀበሉ ነው ያሉት። እነሱ ናቸው መጀመሪያ እርምጃ እርምጃ ወስደው እየደረሱት፣ እዛ አካባቢ ያሉት ለምሳሌ እዚህ ሽኔሌ፣ አይሻ፣ እዛ አስቡሊ አካባቢ ያሉትን ህዝቦች ምናምን እየጣሉለት ነው ያሉት። እነሱ በገዛ ፈቃዳቸው ነጋዴዎች ናቸው። አሁን ከክልል እንጠብቃለን የክልል እርዳታ እንጠብቃለን፣ የፌደራልም እርዳታ እንጠብቃለን። እስካሁን ይሄ አጠጋቢ ነው፣ ጥሩ ነው፣ ትልቅ እርምጃ ነው የሚባለውን ነገር የለም እስካሁን ድረስ። ነገር ግን ሁኔታውን አሁን አውቋል፣ እየጠበቅንን ያለው እና እነሱ የሚያመጡት ነገር እንጠብቃለን። አላህ እንግዲህ ስናቡ ይኸው ቀጥሏል። ስናቡ አላህ ይጣልልኝ። ዝናቡ ግን ባለፈው ሳምንት በአንዳንድ አካባቢዎች መዝነብ መጀመሩን በአፋርም በኢሳ አካባቢዎች ነው የሚናገሩት የአይን ምስክሮችና። እንዴት ነው እሱ ሁኔታውን የሚያሻሽል ይመስላችኋል? አሁን ለምሳሌ መደኔ አካባቢ ዘንበል፣ እዛ አንቴ ገዳሚቱ አካባቢ ዘንበል፣ ንዱፎ አሪቱ ዘንበል። ነገር ግን አሁን እነ እዛ ስነባህን መጣሉ ያሉት ከብቶች ገብቶች አሉ አለ እነሱ ደካማ ስላሉ እነሱ እያጠፋቸዋል እንጂ አሁን የሚጠቅመው ነገር የለም ምናልባት ከአንድ ወር በኋላ የተቋቋሙት ከብቶች ምናምን ካሉ በዛው ሊቋቋሙ ይችላሉ ብዬ እንትን አስባለሁ ስናቡን አሁን የጀመረው እንግዲህ የራቤ ሰው ስናብ ምግብ አይሆንለትም ምግብም አያበቅልለትም ምንድን ነው የሰው እርዳታ ያስፈልጋል ከዛ በኋላ የእርዳታ እርዳታ እየተረዱ እየተረዱ ምንትን ያሉትን መቋቋም ይችላሉ ማለት ነው በዚህ ከድርቅ የተነሳ እንትን አለ፣ በሽታ አለ፣ ተቀማጦች አሉ፣ ብዙ ሰዎች ሞተዋል። እና እንግዲህ አላህ አላህ ያውቃል። አላህ ህዝቡ አላህ ይርዳቸው። መንግስታቸውም እንግዲህ አውቀዋል። ከአሁን በኋላ እንጠብቃለን፣ የሚሰጡን እርዳታ እንጠብቃለን። ይሄው ነው ሁኔታው። አቶ አስዋር ጎቤ፣ የኢሳ ብሔረሰብ ባህላዊ መሪ፣ እጓሳዊ ምክር ቤቱን ወክለው ለሰጡኝ ማብራሪያ አመሰግናለሁ። በጣም አመሰግናለሁ። ታንኪዩ በርማች ወደ ቀጣዩ ርዕስ እናልፋለን። በቦረና ምዕራብ ሸዋ ዞን በኖኖ አሎ ቀበሌ በሚኖሩ ዜጎች ላይ በአካባቢው የመንግሥት ባለሥልጣናትና ጥቂት ተባባሪዎቻቸው ብሔር ተኮር ጥቃት ደርሶባቸዋል ሲል ሰመጉ የተሰኘው የሰብአዊ መብቶች ተሟጋች ድርጅት ገልጿል። ጥቃቱ ብሔር ተኮር ይሁን እንጂ የብሔር ግጭት አይደለም ሲሉ የሰመጉ ጽህፈት ቤት ዳይሬክተር ተናግረዋል። ጥቃቱ የተፈጸመባቸው ዜጎች ከወከሏቸው መካከል በዛሬው ዕለት በአካባቢው ፖሊስ በቁጥጥር ስር የዋሉ መኖራቸውም ታውቋል። መለስካቸውማ ተከታዩ ልቋል። ከትናንት በስቲያ በኢንተርኔት የተሰራቸው 136ኛው የሰመጉ የቀድሞው ኢሰመጉ ልዩ መግለጫ እንደሚለው በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ ሸዋ ዞን ኖኖ አለው በተባለ ቀበሌ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ህገ መንግስት አንቀጽ 32 እዝባር አንድን የጣሰ ወንጀል ተፈጽሟል። ማንኛውም ኢትዮጵያዊ በመረጠው የሀገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት ነጻነት አለው የሚለውን ድንጋጌ በሚጥስ መልኩ በአካባቢው የሚገኙ ባለስልጣናትና የጸጥታ ኃላፊዎች በአካባቢው ከሚገኙ አርሶ አደሮች መካከል የተወሰኑትን እናንተ የዚህ አካባቢ ተወላጅ ሳትሆኑ ሀብት እያፈራችሁ፣ የአካባቢው ተወላጆች ግን ከእናንተ ያነሰ ገቢ ነው ያላቸው፣ ይህንን ገቢ ያገኛችሁት በእኛ መሬት ነው። ስለዚህ የክልሉ ተወላጆች ባለመሆናችሁ ክልሉን ለቃችሁ ውጡ በማለት የተለያዩ ጥቃት እንደፈጸሙባቸው ይዘረዝራል። በተለይም መጋቢት 27 2007 ዓ ም ተፈጽመዋል በተባለ ግድያ ምክንያት ተጠርጣሪው በህግ ቁጥጥር ስር እያለና ገና ውሳኔ ሳያገኝ የኖኖ ወረዳ ፖሊስ አዛዥ ኢንስፔክተር ሀይሉ ድሪባ የኖኖ አሎ ቀበሌ ሊቀመንበር አቶ ጎሳይ ገችና መቶ አለቃ ገነነ በየነ የተባሉ የፖሊስ አባላት የቀበሌ አመራሮችንና የፖሊስ አባላትን በማስተባበር የአካባቢው ህዝብ በአካባቢው በሚኖሩ የአማራ ብሔረሰብ ተወላጆች ላይ እንዲነሳ በማነሳሳት ሚያዝያ ዘጠኝ ቀን 2007 ዓ.ም 85 አርሶ አደር አባወራዎችን ለስርት እንደዳረጓቸው መግለጫው ያወሳል በነጋታው ከጠዋቱ በሶስት ሰዓት አካባቢ ዘር በመምረጥ የአማራ ብሔረሰብ ተወላጆች መኖሪያ ቤትና ንብረት ነው ያሉትን እየመረጡ በእሳት እንዳቃጠሉ መግለጫው ይናገራል። በዚህ ድርጊትም የአንድ ሰው ሕይወት ማለፉን፣ አስር ሰዎች ቀላልና ከባድ የአካል ጉዳት እንደደረሰባቸው፣ 99 የሳር ክዳን ያላቸው 25 የቆርቆሮ ክዳን ያላቸው ቤቶች ከያዙት ንብረትና ቁሳቁስ ጋር መቃጠላቸውን በሰንጠረዥ ይዘረዝራል። በመግለጫው እንደተጠቆመው ምንም አይነት የብሔር ብሔረሰብ ግጭት የለም ሲባል ይህ ሁሉ ጉዳት የደረሰው እንዴት እንደሆነ እንዲያስረዱኝ የሰመጉን ጽሕፈት ቤት ዳይሬክተር አቶ ብጻተ ተረፈን ጠይቄያቸዋለሁ። ከመነሻው ያለውንም ነገር ከአደጋው በኋላም ያለውን ነገር በመመልከት መግለጽ ይቻላል። ከመነሻውም ቢሆን ተጠቂዎቹ የሰጡንን የምስክርነት ማስረጃዎች ስንመለከት ተጠቂዎቹ ራሳቸው የሚሉት አብረን የኖርናቸው የኦሮሞ ብሔረሰብ ወገኖቻችን አይደሉም በጥላቻም ሆነ በሌላ መልክ ይህንን ድርጊት የፈጸሙብን። አብረው እነሱ ያዝኑ ነበር የሚፈጸምብን ነገር። እንግዲህ ስለሚበዛው ክፍል ነው የምንነጋገረው። የተወሰኑ የአካባቢው ባለስልጣናት ያስተባበሯቸው ጥቂት የኦሮሞ ብሄረሰብ አባላት ጥፋቱ ላይ አልነበሩም ማለት አይቻልም። ነገር ግን ተጠቂዎቹ በአጽንኦት ነው በአጽንኦት እንደገለጹት የአካባቢው የኦሮሞ ብሔረሰብ ወገኖቻችን ይህንን ጥቃት አላደረሱብንም ብለዋል። አቶ ብጻተ ተበዳዮች ናቸው የተባሉትን ዜጎች ወኪሎች ዋቢ በማድረግ እንደሚናገሩት የአካባቢው የኦሮሞ ህዝብ ጉዳት ለደረሰባቸው ዜጎች ከሁለት መቶ ሺህ ብር ያላነሰ ገንዘብ በራስ አነሳሽነት ከማዋጣቱ ሌላ ከፍ ያለ የእህል እርዳታም እንዳደረገ ይናገራሉ። በትንሹ 30 ኩንታል ከአንድ ቀበሌ፣ ከ32 ቀበሌ እያንዳንዱ ቀበሌ በትንሹ 30 ኩንታል፣ በትልቁ ሲገመት 50 ኩንታል፣ ከ30 እስከ 50 ኩንታል ከእያንዳንዱ ቀበሌ ሲባዛ 32 ማለት ነው። ህዝቡ አዋጥቶልናል ሁሉ ብለዋል። ስለዚህ ሲጀመርም እነሱ አላጠቁንም የሚለው ምስክርነት ከነሱ አለ። በኋላም ደግሞ በደረሰብን አደጋ በማዘን በመቆርቆር በራስ ተነሳሽነት ይህንን አድርገዋል ብለናል። ስለዚህ በአማራና በኦሮሞ ብሔረሰብ መካከል የተነሳ ግጭት ነው ለማለት ያሉት ማስረጃዎች በፍጹም አይፈቅዱም። የአካባቢው የመንግስት ባለስልጣናትን ጠይቃችሁ ምን አሏችሁ? የኖኖን ወረዳ አስተዳዳሪ በጉዳዩ ላይ ከአንድ ጊዜም ሁለት ጊዜ ዛሬ ጠዋት አሁን ይህንን ቃቃለ መጠይቅ ውይይት በምናደርግበት እለት ዛሬ ከጠዋቱ ሶስት ሰዓት ተኩል ላይ ቀደም ብሎ ምርመራውን ባደረግን ጊዜ ያው ሚዛን መጠበቅ ስላለብን በመንግስት በኩል ያለውንም ሁኔታ መረዳት ስለነበረብን ደውለን በመግለጫችንም ላይ እንዳስቀመጥ ነው የወረዳ አስተዳዳሪው የተባለው ጥፋት ውድመት መፈጸሙን አምነው ማለትም የሰማንያ አምስቱ አባወራዎች ቤቶች መቃጠላቸውን አምነው በአካባቢው የመንግስት አስተዳደር በኩል አንዳንድ የመልሶ ማቋቋም ጥረቶች እየተደረጉ እንደሆነ ነግረውናል። በወቅቱ ማለትም አንድ 24 የሚደርሱ ቤቶች በመገንባት ላይ እንደነበሩ ነግረውናል። ከ24 ውስጥ 16 የሚሆኑት ባያልቁም ቤቶች ቆመው የሰመጉ ባለሙያዎች በቦታ በአይናቸው አይተዋል። በእርግጥ ለማቋቋም ጥረት እናደርጋለን ከማለታቸውም በላይ የተፈናቀሉት ሰዎች ወደ ቀድሞ መኖሪያቸው ተመልሰው በተረጋጋ ሁኔታ ኑሯቸውን እንዲመሩ ለማድረግም ኮሚቴ አቋቁመን እየተንቀሳቀስን ነው ብለውናል። ይሄም የሁለት መቶ ሺህ ብር ያልነው ህዝቡ ያዋጣው እህሉንም ጭምር ይህንንም ለማከፋፈል እየሞከሩ እንደሆነ ነግረውናል። ይሄ እንግዲህ በእነሱ በኩል ያገኘነው መረጃ ነበር። ነገር ግን በወቅቱ አሁንም በተጓዳኝ በግራ ቀኝ ማጣራት ስለነበረብን የህዝቡም ተወካዮች ጋር ያገኘነውም ሌሎችንም ተጠቂዎች ባነጋገርነው መሰረት ግን ሁለት መቶ ሺህ ብሩ ላይ ምንም ለተጠቂዎቹ የደረሳቸው ምንም የገንዘብ እርዳታ እንደሌለ እህልም ሀምሳ ኩንታል ሰላሳ ኩንታል ከእያንዳንዱ ተውጣጣ የተባለውም ከዛ ላይ ምንም የደረሳቸው ነገር እንደሌለ ችግሩን በምናጣራበት ብቻ ሳይሆን በዛሬ ሁለት ዛሬ አሁን ቃለመጠይቅ በምናደርግበትም ሰዓት የችግሩን ተጠቂዎች ተወካዮች አግኝተን አነጋግረናል። በዛሬው ቀን የደረሳችሁ እንደ ቢዘገይም መግለጫው ብለን አነጋግረን እስከዚች ሰዓት ድረስ ምንም የደረሳቸው ነገር እንደሌለ አረጋግጠውልናል። ይሄ መዋጫው ከህዝቡ በራሱ ተነሳሽነት ሲደረግላቸው ህዝቡ የሰጠው ለነሱ አልነበረም ማለት ነው። ለነሱ በቀጥታ አልነበረም የሰጠው ገንዘቡም ሆነ እህሉ፣ ያው የአካባቢው መንግስት መዋቅር ስላለ በቀበሌም አለ የአስተዳደር መዋቅሮች በዛም መስመር ነው የተሰበሰበው። ነገር ግን ተጠቂዎቹ ጋር አልደረሰም። አቶ ብጻተ ለቪዮ እንደገለጹት ተጎጂ ዜጎች በውልና ማስረጃ የወከሏቸው ስምንት ሰዎች በአካባቢው ባለሥልጣናት ከፍተኛ ማስፈራራትና ተጽዕኖ እየደረሰባቸው ይገኛሉ ብለዋል። ዛሬ ከዚህም አልፎ ጥቂቶቹ ታስረዋል ይላሉ። ከስምንቱ ኮሚቴዎች መካከል ሶስቱ ያሉበት ተይዘው አቶ አውራሪስ መኮንን አቶ አለሙ አስፋው እና አቶ ምህረት አሰፋ የሚባሉት አስተባባሪዎች በአሁኑ ሰዓት በቁጥጥር ስር መዋላቸውን ዛሬ በዛሬው ቀን 12 ሰዓት ላይ በዛው በኖኖ አለው ቀበሌ ፖሊስ ጣቢያ ታስረው እንደሚገኙ ሌሎች የኮሚቴ አባሎቻቸው በአንድ በሁለቱም ላይ በአቶ አውራሪስ እና አቶ አለሙም ላይ ድብደባም መፈጸሙን ሁሉ ጓደኞቻቸው ነግረውናል። እነሱም በከፍተኛ ራሳቸው ስጋት ውስጥ መሆናቸውን ነግረውናል። ሰመጉ ይህንን ልዩ መግለጫውን ለሚመለከታቸው የፌዴራልና የክልል የመንግስት መስሪያ ቤቶች እንደላከና በጎ ምላሽ እንደሚጠብቅም አቶ ብጻ ተተረፈ ያላቸውን ተስፋ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዛሬ ዓመት ገደማ በማዕከላዊቷ የዩናይትድ ስቴትስ ግዛት ሚዙሪ አንድ ጥቁር አሜሪካዊ ታዳጊ ወጣት በነጭ ፖሊስ እጅ በጥይት ተገደለ። ዕለቱ ታስቦ ሲውል የዛሬ 50 ዓመት ደግሞ በምዕራባዊቷ የካሊፎርኒያ ግዛት ሎስ አንጀለስ ከተማ በድህነት የሚኖሩ አፍሪካ አሜሪካውያን ሰፈር ውስጥ በነጭ ፖሊሶችና ጥቁሮች ነዋሪዎች መካከል ግጭት ተከስቶ ነበር። የአሜሪካ ድምጿ ላቲካሆ በ1950ዎቹ ማብቂያ የተቀሰቀሰውን ግጭት በግልጽ የሚያስታውሱ ምስክሮችን አነጋግራ ያጠናቀረችውን ዘገባ ሄኖክ ሰማግዜር ለአሜሪካና ህዝቧ ዝግጅት አጠናቅሯል። ማሳይ ሚኒስትርስ የዛሬ 50 ዓመት ገና የ15 ዓመት ታዳጊ ወጣት ነበር። ዋትስ እምብርት ላይ ከመናፈሻው አጠገብ እንዲህ ወደ አንድ መቶ ሶስተኛው ጎዳና ስትዘልቅ ያው እዚያ ላይ የሆነውን አስታውሳለሁ። ሄሊኮፕተሮች ዙሪያውን እየተንደቀደቁ ይቃኛሉ። ዙሪያውን እሳቱ ተጋግሟል። ጢሱ አካባቢውን ክፉኛ አፍኖት፣ አካባቢው ሰላም ርቆት ይታያል። የሰፈሩ ሰዎች እሳቱ ሲንቦገቦግ፣ ጩኸቱ፣ ውካታው፣ ሩጫው ጉድ እኮ ነው፣ ቀውጢ ሆኖ ነበር። ነሐሴ አምስት ቀን 1957 ዓ.ም በዋት ሰፈር ፖሊሶች አንድ ተሽከርካሪን ያስቆማሉ። ከዚያ ሰው ተሰብስቦ ግብግብ ይነሳል። በዚህ በድህነት የሚኖሩ አፍሪካ አሜሪካውያን ሰፈር ቁጣውን የቀሰቀሰው በፖሊስ እንዲቆም የተደረገው ጥቁር አሜሪካዊና እናቱ ክፉኛ ሲዋከቡ ነዋሪዎቹ በመመልከታቸው ነው። ከዛ ለስድስት ቀናት የዘለቀ ሁከት ተፈጠረ። በመቶዎች የሚቆጠሩ ህንፃዎች ተቃጠሉ። የሰላሳ አራት ሰዎችም ሕይወት አለፈ። ከሺዎች በላይ የተገመቱም ቆሰሉ። በወቅቱ የነበረውን ሁከት አንድ የአካባቢው ኮሌጅ ቀርጾ ዛሬ በቤተ መዘክር ለትዕይንት ያቀርባል። ግሬጎሪ ዊሊያምስ የካሊፎርኒያ ስቴት ዩኒቨርሲቲ ያሰባሰበው መዘክር ኃላፊ ናቸው። የምንመለከተው የማርኬት ፍራይ እና የሮናልድ ፍራይ ፎቶዎችን ነው። ማርኪ ከመኪናው በፖሊስ እንዲወርድ የተደረገውና በኋላ ሁከቱ የተቀሰቀሰውን የተቀሰቀሰው ከዚሁ ጋር ተያይዞ ነው። በዚሁ ሰፈር በ1984 ዓመተ ምህረት አንድ ሮድኒ ኪንግ የተባለ ጥቁር የታክሲ ሹፌር በፖሊስ በጭካኔ ሲደበደብ የሚያሳይ ቪዲዮ ከተሰራጨ በኋላ እንደገና ቁጣው ከአስርተ ዓመታት በኋላ ገነፈለ። በወቅቱ ሎስ አንጀለስ ውስጥ ብጥብጥ አልነበረም፣ ምክንያቱም ያለፈውን ታሪክ ስለሚያስታውሱ የፖሊሱ ኃይልም ሁኔታውን በአግባቡ አውቆ ነበር። የዋትስ ሰፈር ነዋሪዎችም ይህንኑ ሀቅ ያረጋግጣሉ። ከሁከት የሚገኝ ፋይዳ እንደሌለም ይረዳሉ። ሻኒስ ጆሴፍ፣ የ23 ዓመት የዋትስ ነዋሪ፣ የዋትስ ነዋሪዎች አመፀኛ መባል አይፈልጉም ነው የምትለው። እንዲህ ያለ ስም እንደማይጠቅማቸው ስለሚያውቁ መገለሉና እነሱ እኮ ከመባል በስተቀር የሚያመጣው ፋይዳ እንደሌለ በማወቃቸው ሁከትን ፈጽሞ አይፈልጉም፣ ትላለች ሻኒስ ጆሴፍ። ከ50 ዓመት በፊት በዋትስ የተፈጠረው ሁከት የዛሬ ዓመት ደግሞ በፈርግሰን ምዙሪ ተደግሟል። አንድ ወጣት ጥቁር ወንድ ልጅ ማይክል ብራውን ይባላል፣ በፖሊስ እጅ የተገደለበትን ወንጀል አለባብሶ ያለ ቅጣት ለማለፍ ውሳኔ መተላለፉን በመቃወም የሕዝቡ ቁጣ ገንፍሎ ወደ ዓመፅና ጥፋት አምርቷል። ዛሬ የከተማዋ ነዋሪዎች ከጥፋት የሚገኝ አንዳችም ጥቅም እንደሌለ በአግባቡ ይረዳሉ። ለዚህም ነው ማኅበረሰባቸው ሰላም ወዳድ መሆኑን ደጋግመው የሚገልጹት። ጃክሊን ደልመር፣ የበጎ ፈቃድ አገልጋይ ነኝ። ምክንያቱም የፈርግሰን ከተማ ነዋሪዎች ሰላም ወዳድ፣ ደግና ሩህሩህ ማኅበረሰብ መሆናቸውን ለሌሎች ለማሳወቅ እፈልጋለሁ። በሌሎች እንደታሰበው ወይንም እንደሚገለጸው አይደለንም። በዩናይትድ ስቴትስ በፖሊስ ባልደረቦችና አነስተኛ ገቢ ባላቸው ማህበረሰቦች መካከል ከዘር አድሎና የግፍ አያያዝ እንደዚሁም ደግሞ በማህበረሰቡ ውስጥ ሰላምና መረጋጋትን በማስጠበቅ በሚሰሩ ስራዎች የሚያወዛግቡ የቆዩና አንዳንድ ጊዜ ደግሞ ወደ ሁከት የሚያመሩባቸው አጋጣሚዎች በርካታ ቢሆኑም የመብት ተሟጋቾች ደግሞ የተረጋጋና የማያቋርጥ የሲቪል ትግል ዛሬም ወሳኝ መሆኑን ያሰምሩበታል ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳቸው የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማናት። መልካም ምሽት።